አፈቀረካ እግዚኦ በሃይሊ እግዚኣብሔር ሃይልየ ወፀውኒ ወመዳኒ ኣምላኪ ወረዳኢ ወትዮ ከልቦቱ ምእማኒ ወቀርነ ህወቲ ወምስካይ እየ እንታስ ወበፀወይኩ ወለ እግዚኣብሔር እድህ ነምጻሪ እየ ኣሃዘኒ ጻይረ ሞት ወሂዛ መጻ ወከኒ ኣገተኒ ጻይረ ሲወል ወበፅሃኒ መሳግረ ሞት ሶበተመንደጉ ፀወይኩ ወለ እግዚኣብሔር ወፀራይኩ ሃብ ኣምላኪ እየ ወሳም አኒ በጽርሓ መቅደሱ ቃሌ ወጸርሀ የኒ ቦአ ቅርሜ ውስጥ እዘኒሁ ርደት ዋለቅለቀት ምድር ዋንቀልቀሉ መሰረታት አድባር ተሃውኩ እስመተምኦሙ እግዚአብሔር አርገጢ ስማቱ ወነደሳት ምቅድመ ገጹ ሃተው አፋም ምኒሁ አጽነነ ሰማያተ ወረደ ወቆባር ታይተገሪሁ ተጽነ ላይ ለኪሩብየል ወሰረረ ወሰረረ በከነፈ ነፋስ ወረሰየ ጸልመተ መሰዋሮ ዋውዶሂ ጸላሎቱ ጸልሙ ማያት በውስተ ደመናት ወንብርሃነ ገጹ ሃለፉ ደመናት ቅድሜሁ በረድ ወአፋመሳት ወአንጐድጐደ እግዚአብሔር በሰማያት ወልዑል ውሃበቃሎ ፈነው አህጻሁ ወዘረዎሙ አብዛ መባረቅቲሁ ከምኡ አስተራእይዎ አንቀተማያት ወተከስቶ መሰረታት ዓለም እምተግሳጽከ እግዚኦ ወምስትንፋሰ መንፈሰ ማተከ ፈነወ እማርያም ወነስአኒ ወተመጠወኒ እማይ ብዙ ዋዳነኒ እምጸርየ ጽኑኣን ወምጸላይቲ እስመ ህይሉኒ ወበጽሑኒ በለተ ምንዳቤ ወኮነኒ እግዚአብሔር ምስካየ ወውፃኒ ውስተዛቲ መርህብ ዋድሃነኒ እስመ ይፈቅደኒ ይኣስየኒ እግዚአብሔር በከመ ጽድቅየ ወይፈድየኒ በከመ ንጽሓ እደውየ እስመ አቀብኩ ፍናዊሁ ለእግዚአብሔር ወያ በስኩላ አምላኪየ እስመ ኩሉ ኩነኒሁ ቅድሚየ ወእቱ በኩሉ ጊዜ ወጽድቁኒ ይርቀ ምንየ ወከው ንጹሃ ምስሌሁ ታቀማጢያትየ የአስየኒ እግዚአብሔር በከመ ጽድቅየ ወይፈድየኒ በከመ ንጽሐ እደውየ በቅድማይንቲሁ ምስለ ጻድቅ ተጸድቅ ወምስለ ብሲ ንጹህ ንጹሃ ተከውን ወምስለ ህሩይ ህሩየ ተከውን ወምስለ ጠዋይ ተጠውይ እስመ አንተ ታድኅኖ ለሕዝብ ትሑት ወታይሰሮሙ ለአዕይንተ ዕቡያን እስመ አንተ ታበርህ ማኅቶትየ እግዚኦ አምላኪ ያበርህ ጽልመትየ እስመ ብከ እድኅን መንሱት ወበአምላኪየ እታደዋ ለአረፍት ለአምላኪየሰ ንጹሕ ፍኖቱ ቃለ እግዚአብሔር ርሱን ወምመኖም ውእቱ ለኩሎም ልትወከሉ ቦቱ መኑ ውእቱ አምላክ ዘንበለ እግዚአብሔር ወመኑ እግዚአብሔር ዘንበለ አምላክነ እግዚአብሔር ዘያቀነተኒ ሀይለ ወረሰያ ንጹሐ ለፍኖቴ ዝያረትኦን ከመ ሃየል ለገርየ ወያቀወመኒ ውስተ መልልት ዘይምሄሮን ጸባ ለደዊየ ወረሰየ ቀስተ ብርቲ ለመዝራይት ወይማነከ ተወክፈኒ ወተምህርተከ ዘያጸናእኒ ለዘልፎ ተግሳጽከ ወቱ ዘይምሄረኒ ወርሀብከ መከዲየ በመተቴ ወኤደክ መሰኮነ የደግኖም ለጸሬ ወህዞም ወይትመየጥ ስካ ጠፍቦም አመነድቦም ወይክሉ ቀውመ ወይወድቁ ታይተገሪ ወታቀነተኒ ሃይለ በፀብ እቀጽኮም ለኩሎዎም ለቆም ላይልየ በመተቴ ወመጠወከኒ ዘባንም ለጸሬየ ወሰረውኮም ለጸላይቴየ ደወዩ ሃጡ ዘይረድኦም ሃበ እግዚአብሔር ኢሰምኦሞ አሃረጾም ከመጸበል ዘቅድመ ገጸ ነፋስ ወከይድም ከመፅንጉነ መርህብ አድነኒ ምነይቫይዛብ ወተሳየ መኒ ውስተረሰ ሕዝብ ሕዝብ ዘይ አመርተ ቀኒያ ሌታ ውስተ መስማ እዝነ ታሳጾኒ ውሉል ደነኪር ሐሰወኒ ውሉል ደነኪር በሊዩ ዋንከሶ በፍኖቶሙ ሕያው እግዚአብሔር ወብሩክ አምላኪ ወተላዓለ አምላከ መድኒቴ አምላኪ ያገብ በቀልየ ዋግረረ ሌታ ይዛበ በመትቴየ ዘየባለሃኒ ምጸላይቲ ምንሰዋን ወዘያሌ ልኒ ምለቆም ወላይሊ እምብሲ ገፋይ ባለሃኒ በንተዚ እገን ዴለከ በውስታዛብ እዚዮ ወዚየ ምለስምከ ዘያበያ ለመድኒተ ንጉስ ወይገብር ምረቶ ለመሲሁ ለዳዊት ወለዘሩስ ከላላ